ኢትዮጵያ ከቻይና የወሰደችውን ዕዳ መክፈል የማትችልበት አቅም ላይ ደርሳለችን? ከቻይና ብድር በመውሰድ ከአፍሪካ በሁለተኛ ደረጃ ላይ መሆኗ የሚነገርላት ኢትዮጵያ ከሰሞኑ የብድር አከፋፈልን የተመለከተ ውይይት ከአበዳሪዋ ቻይና ጋር መጀመሯ ተሰምቷል። የውይይቱ መጀመር ታገስ ብለው የነበሩ ብድር ተኮር ምጉቶችን ቀስቅሷል። የድርድሩን ይዘት እንዲሁም ኢትዮጵያ ከወሰደችው ብድር ጋር የተያያዙ ጉዳዮችን ለማፍታታት በማሰብ ሀብታሙ ስዩም ከኢትዮጵያ መንግስት ተወካይ እንዲሁም የምጣኔ ሀብት ባለሙያዎች ጋር ቆይት አድርጓል። አፍሪቃ በግንባታ ዘመቻዎችና በግንባታ እቅዶች ባተላይ ላይ ሆናለች። ኢትዮጵያ፣ ኬንያና ናይጄሪያን የመሰሉ ሀገራት ግዛቶችን የሚያቆራርጡ የባቡር ሀዲዶችን ገንብተዋል። ግብፅ አዲስ የንግድ ከተማ፣ አንጎላ ሀይል አመንጭ ግድብ፣ ኮንጎ ልዩ የኢኮኖሚ ቀጠናዎችን ለመገንባት ደፋ ቀና እያሉ ነው። ለእነዚህ ግንባታዎች የሚሆነውን ብድር የምታቀርበው ደግሞ ቻይና ናት። ቻይና በአጠቃላይ ለአፍሪካ ሀገሮች ዋና አበዳሪ ሆኖ ተገኝቷል። በአጠቃላይ እነሱ ዴቨሎፕመንት ፈንድ ነው የሚሄዱ ብዙ ሰዎች እንደ ግራንት ያይታል። በነፃ የሚሰጥ አይደለም። ወደ ሰላሳ አምስት ቢሊዮን ዶላሩ ዘንድ በብድር መልክ የሚሰጠው የቀድሞው የኦክስፋም ኢንተርናሽናል የአፍሪቃ ቻይና ምክክር መርሃ ግብር ኃላፊ የሴንትር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊም ናቸው ጌዲዮን ገሞራ ጃለታ። የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪቃ ጥናት ተቋም አፍሪቃዊ ሀገራት ከቻይና የወሰዱትን ብድር በሚያሳየው መዝገብ ላይ ከአንጎላ በመቀጠል ኢትዮጵያ የሁለተኛ ደረጃ ላይ ትገኛለች። መጠኑ ደግሞ ከ13 ቢሊዮን ዶላር በላይ ይልቃል። እንዲህ ያለው ብድር ሀገርና ሕዝብን ለሚጠቅም ስራ እንደዋለ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ያምናሉ። የእኛ ብድር በዋናነት በአብዛኛው በመሰረተ ልማት ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት እንድታመጣ በጣም ትልቅ ሚና የተጫወቱ ናቸው። ስለዚህ በብድሩ ውጤታማ እና ኢኮኖሚው እንዲያግግ ከማድረግ ኤክስፖርታችን እንዲጨምር ከማድረግ አኳያ የራሱ ሚና ነበረው። ቻይና ለኢትዮጵያ የሰጠችውን ብድር በተመለከተ አንድ ወጥ መግባባት የለም። አምባሳደር ተሾመ በልማትና እድገት ደጀንነት የቆጠሩትን ብድር የኋላ የኋላ ጦስ የሚያመጣ እዳ መሆኑን የሚያምኑ ጥቂት አይደሉም። እስካሁን ሂደቱን ውጤታማነት ከሚጠራጠሩት መካከል አንዱ የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ፕሮፌሰር አለማየሁ ገዳ ናቸው። አቅማችን በላይ ብር አግኝተን ነበር ምን አልተጠቀምንበትም? ለምን አልተጠቀምንበት? ምስለኝ ሁለት ሶስት ነገሮች ማንሳት ይችላል። መሰረታዊ ነገር አንደኛው ሌብነት ነው። የመጡት ፕሮጀክቶች በቅርቡ እንዳየነው ነው፣ በሜኬክ በስኳር ፋብሪካ፣ በምናምን ያው ይሰረቃሉ። ሁለተኛ የማስፈጸም አቅም ሳይኖረን እና ትክክለኛ የሆነ የፕሮጀክት ትንተና ሳናረግ ነው እነዚህም ብሮች ብለን የሚቀበል የነበረ። ከሰሞኑ የኢትዮጵያና የቻይና መንግስት ብድርን በተመለከተ ምክክር ላይ ስለመሆናቸው የእስያ የዜና አውታሮች ማስነበባቸውን ተከትሎ ታገስ ብለው የነበሩ ሀሳቦችና ጥያቄዎች አንሰራርተዋል። ከሁሉ የቀደመው ጥያቄ የሁለቱ ሀገራት ሰሞነኛ ምክክር ዓላማ ምን ነበር የሚለው ነው። በዋናነት አሁን ንግግር እየተደረገ ያለው ያው ከአዲስ አበባ ጅቡቲ ያለው የባቡር መንገድ የተወሰደ ብድር ነው። እሱ ብድር ኮመርሻል ብድር ስለነበረ ወደ ኮንሴሽናል ብድር ወደሚባለው እንዲቀየር የቀረበ ጥያቄ ነው እና በዛ ጥያቄ ዙሪያ ላይ ውይይት እያደረጉ ነው ያሉት። በቅርቡ ክቡር ጠቅላይ ሚኒስትራችን ለ በልትና ሮድ ኢኒሽቲቭ ሁለተኛ የመሪዎች ጉባኤ ከመምጣታቸው በፊት እንዲጠናቀቅ ጥረት እያደረግ ነው ያለ ነው። ሀገራት በዚህ ጊዜ ወሰድኩትን ብድር መልሳለሁ ካሉ በኋላ በመሀል ድርድር ተጀመረ ሲባል የተበዳሪ ሀገርን ወቅታዊ የኢኮኖሚ አቅም መጠየቅ አይቀሬ ነው። ኢትዮጵያ የቻይናን ደጅ ጥናችው ቀድማ የገባችውን ግዴታ ማክበር ተስኗት ይሁን ብለን የጠየቅናቸው አምባሳደር ተሾመ ቶጋን መልስ ወደ ኋላ እንሰማለን። ከዚያ በፊት ግን የኢትዮ ቻይናን ኢኮኖሚያዊ ትስስር በተመለከተ የተለያዩ ጥናታዊ ጽሁፎችን ያቀረቡትን ፕሮፌሰር አለማየሁ ገዳን ሀሳብ እናዳም የመክፈል አቅም አቀምጧታል። ለምን ብንል አሁን የብሔራዊ ባንኩ ባወጣው መግለጫ ራሱ የሁለት ወር ከግማሽ ከውጭ ማስገደያ ብቻ ነው የዶላር ወይ የውጭ ምንዛሬ ያለን። አማካይ ስታይ የአፍሪካ ሀገር እንደው አነሰ ሲባል አራት አካባቢ አራት ወር ያህል መኖር አለበት። በዚህ ላይ ከፍለምለት አንችልም። የምንከፍለው ደግሞ በጣም ብዙ ነው። አይ ቲንክ የአምናው ፊገር ብትወስደው ወደ አንድ ነጥብ ሁለት ቢሊዮን የከፈልነው በዓመት የብድር ጫነው ከተጨመረ መጥፎ ይሆናል። ያለው አማራጭ ሄዶ ከእነሱ ጋር መደራደርና ሁለት አይነት ነገር ማድረግ ነው። አንደኛ በቅጡ ባልተመራ ዕዳ ሰበብ የብድር አጣብቂኝ ውስጥ ከገቡ አገራት መካከል በተንታኞች ዘንድ ስሟ ተደጋግሞ የሚነሳው ሲሪላንካ ናት። ሲሪላንካ ብድሯን በተባለበት ጊዜ መመለስ ስላልቻለች ወደ በዋን፣ ቻይና እንድትጠቀምበት አሳልፋ ሰጥታለች። የአፍሪቃ ሁለተኛ ተበዳሪ የሆነችው ኢትዮጵያ ተመሳሳይ እጣ እንዳይገጥማት የሚሰጉ ጥቂት አይደሉም። አምባሳደር ተሾመተው ጋር ግን ኢትዮጵያ ወደዛ አይነት ነገር ትገባለች የምል ግምት የለኝም። ይህን የሚልበት በዋናነት ያው ብድራችን እየከፈልን የመጣበት ሁኔታ ነው ያለው። ኢትዮጵያ ንብረት ለብድር ማስያዣ ትሰጣለች የሚል ግምት የለንም። ሀገራት ለልማት ስራቸው ለእቅዳቸው ማስፈጸሚያ በቂ ገንዘብ ስለሌለ ወደ ብድር ይሄዳሉ። ብድሩን ደግሞ ኢትዮጵያ ወዝላ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚቀመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይንም ትሬሽሆልድ የሚባል ነገር አለና ከጂዲፒ ጋር አያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም። አምባሳደሩ ይህን ይበሉ እንጂ ኢትዮጵያ ላይ እያጠሉትን የብድር አጣብቂኝ ምልክቶች የሚያነሱ የመስኩ ሊቃን መጠንቀቅ አይከፋምን ይመክራሉ። የሴንትር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊ የምጣኔ ሀብት ጉዳዮች ተመራማሪው ጌዲዮን ገሙራ ጀለታ ኢትዮጵያ ከብድር ምክክሩ ባለፈ የራሷን አቅም ማጎልበት ላይ ብታተኩር አስራፊ እንደሚያደርጋት ይመክራሉ። ምንድን ነው ከውጭ የሚመጣው እርዳታ አስፈላጊ ሆኖ ሳለ፣ አገሮች ደግሞ አቅማቸውን በገናት መቻል አለባቸው። ለምሳሌ ሮዋንዳ ሊዝ ማየት እንችላለን። ሳውት አፍሪካ የታክስ የመሰብሰብ አቅማቸው ከጊዜ ጊዜ እየወደገ ነው ይመጣ ብዙ በብድ ያደጋገር የለም ይላሉ ኢኮኖሚስቶቹ። ሲናገር ፕሮፌሰር አለማየሁ ገዳ በሚጨምሩት የመፍትሄ ሀሳብ ጥንቅራችንን እንቋጭ። ምን መደረግ አለበት ያልከው ከባድ ጥያቄ ነው፣ ግን እኔ ሰጀስት ማድረግ ነው ምንድነው? ዲፕሎማቶች የበለጠ ያውቁታል፣ ግን ሶስት አንግል ይዞ መሄድ ነው። አንድ እነሱን የማያዝ የእነሱ ተገዳዳሪ የሆነች ሀይሎችን የማያዝ በሁለቱ ጨረታ መሀል የአንተን ኢንተረስ እያስጠበቅ መሄድ፣ በመሀል ደግሞ የራስህን በራስህ አቅም የመስራቱን መገንባት America Doms Radio. Hop Thomas Young, Washington DC.